መላ ከገነት ልሳነ ወርቅ ጉቤ የአሜሪካ ነዋሪ ኢትዮጵያውያን ማህበረሰብ አባላትን ከአርባ ዓመታት በላይ የዚህኑ ማኅበረሰብ በተለይ ደግሞ የኦርቶዶክስ ክርስትና ማንያን ማህበረሰብ አባላትን ከሰላሳ ዓመታት በላይ አገልግለዋል። በዋሽንግተን ዲሲ አካባቢ የሚገኘውንና አንጋፋውን የደብረገነት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከጀመሩት አንዱ ብቻ ሳይሆኑ በህመም አልጋ ላይ እስከዋሉበት ቀን ድረስ የደብሮ አለቃና አስተዳዳሪም ነበሩ። በዚህ ላይ ምእመናኑን በስብከተ ወንጌልና በቅዳሴ እያገለገሉ እየባረኩም የኖሩ አባት ናቸው። ለረጅም ጊዜ በህመሙ የቆዩት እኒህ አባት ከዚህ ዓለም በሞተ ሥጋ አልፈዋል። በቀጣዩ ዝግጅት ሕይወት ታሪካቸውን ባጭሩ እንመለከታለን። አዲሱ አበበ ነው የያዘው። መላከ ገነት ልሳነ ወርቅ ውቡ ነው የሚባሉ ታዎ በጎንደሯ ማኅደረ ማርያም ሰፈር ከአቶ ብርሃኑ ውቡና ከወይዘሮ ታደለች ኃይሉ ኅዳር 10 ቀን 1924 ዓ ም ተወልደዋል። በወጣትነታቸው ከጎንደር አዲስ አበባ ተጉዘው ዲቁና ከግብፃዊ ሊቀ ጳጳስ አቡነ ቄርሎስ እንደተቀበሉ ቀጣዩን የቤተ ክህነት ትምህርት አጠናቀው ዜማ፣ የመጽሐፍት አንድምታ ትርጓሜ ተምረው ያስመሰከሩም ሊቅ ናቸው። የሥነ መለኮት ትምህርት ማለትም ቴዎሎጂ ከቅዱስ ሥላሴ ከኢትዮጵያ ውጭም ከቀድሞዋ የግሪክ ግዛት ከቆንጠስጥንያ ሃልኪ ደሴት ተከታትለው በከፍተኛ ደረጃ በዲግሪ ተመርቀዋል። ከሃልኪ ወደ ጄኔቫ ስዊዘርላንድ ተጉዘው በዓለም አብያተ ክርስቲያናት ማኅበር አማካኝነት የመምህርነት የምስክር ወረቀት ማለት ዲፕሎማ ተቀብለዋል። ከጄኔቫ ወደ ሎንዶን ሄደው በታዋቂው ኪንግስ ኮሌጅ ስለ እንግሊዝ ቤተ ክርስቲያን እምነትና ስርዓት ኮርስ ወስደው ማስረጃም አግኝተዋል። ወዲህ ወደ ዩናይትድ ስቴትስ በተለይም ወደ ኒውዮርክ ከመጡ በኋላም ያኔ በኒውዮርክ ሃርለም በብዛት የሚኖሩ አፍሪካዊ አሜሪካኖች የኢትዮጵያን ሃይማኖት ባህልና ታሪክ ለመማር ታላቅ ፍላጎት ስለነበራቸው ያን እውን ለማድረግ ከፍተኛ አስተዋጽኦ አበርክተዋል። ብዙም ሳይቆይ ኒውዮርክ ከተማ የምትገኘው የቅድስት ማርያም ጽዮን ቤተ ክርስቲያን ተቋቋመችና በዚያ ማገልገል ጀመሩ። መላከ ገነት ሐዋርያዊ ጉዞአቸውን በመቀጠል ጉልበታቸው እስከሚደክም ድረስ አገልግሎታቸውን ያበረከቱት በዋሽንግተን ዲሲ አካባቢ በአንጋፋነቱ በሚታወቀው በደብረ ገነት መድኃኔ ዓለም ቤተ ክርስቲያን ሆኖ፣ እስከ ዛሬም መላከ ገነት ልሳነ ወርቅ ውቡና ደብረ ገነት መድኃኔ ዓለም በፍጹም አልተለያዩም። መላከገነት ልሳነ ወርቅ ከሚስ ሎራ ሜ ሙር በኋላ ወይዘሮ ሂሩት በኒውዮርክ ከተማ በተዋህዶ ኦርቶዶክስ ሃይማኖት በቅዱስ ቁርባን ጋብቻቸውን ፈጽመው አራት ወንዶችና ሁለት ሴቶችን ፀሐይ፣ ኃይለ ኢየሱስ፣ መላኩ፣ ጤናዬ፣ ተክሌና ተስፋዬን በጠቅላላው ስድስት ልጆችን አፍርተዋል። ማይናገር የነበረ ማያርዳ የቀበረ ለእንዲህ አይነቱ አጋጣሚ የታወቀ ገላጭ አባባል ነው። እንደ ቀዳሚ ቃል የዶክተር ሙልጌታ ወዳጆን ምስክርነት አቅርባለሁ። መላከ ገነትን መጀመሪያ የተዋወቅኳቸው ኒውዮርክ ከተማ በፈረንጆች አቆጣጠር በአስራ ዘጠኝ መቶ ሃምሳ ዘጠኝ ዓመተ ምህረት ነው። ያን ጊዜ እሳቸውም ገና ወጣት ዲያቆን ነበሩ። እኔም ኮሎምቢያ ዩኒቨርሲቲ እዚያው ኒውዮርክ ውስጥ ትምህርቴን ጨርሼ ፒኤችዲ ዲሰርቴሽን እየጻፍኩ ነበርኩ እና ወደ ኒውዮርክ የመጡት እሳቸው ኋላ እንደተገነዘብኩት ኒውዮርክ ያሉት ጥቁር አሜሪካኖቹ፣ ጀሜካኖቹ፣ ትሪኒዳት ካሪቢያኖቹ በሙሉ አንድ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይቋቋመልን እያሉ አዲስ አበባ ቤተ ክህነትን ይወተውቱ ነበር፣ ይጨቀጭቁ ነበር። ለዚህ ጉዳይ ብጹ አቡነ ቴዎፍሎስ ነበር የላቋቸው። ፓትሪያርክ አልነበሩም፣ ተጠባባቂ ነበሩም። የሆነ ሆኖ በዛ አመተ ምህረት መጡ። ጥቂት ቆይቶ አቡነ ቴዎፍሎስ ራሳቸው መጡ እና ሁለት ወር ቆዩ እና በዚህ ሁኔታ አንዲት ቤተ ክርስቲያን ጽዮን ማርያም የምትባል ኒውዮርክ ሀርለም ለመክፈት ተሻለ። እና ያን ጊዜ ብዙ ኢትዮጵያውያን አልነበረም፣ አብዛኞቹ ጥቁር አሜሪካኖች፣ ጀሜካኖች፣ ትሪኒዳድ እንዲህ አይነቶቹ ነበሩና ቤተ ክርስቲያኑ እምብዛም የተሟላ አልነበረም። ለወጉ ግን ተከፈተ። እና መላከገነትን ለማወቅ የቻልኩት በዚህ ሁኔታ ነው። መላከገነት በጣም በጣም የዋህ ደግ፣ ለገንዘብ ምንም ፍላጎት የሌላቸው የማይጓጉ ሰው ነበሩ። እና ለቤተ ክርስቲያናችን እና ለማህበረሰቡ ብዙ አገልግሎት ሰጥተዋል። ክርስትና፣ ጋብቻ፣ ፍትሐት፣ ቀብር ሁሉ በሳቸው መሪነት ነው ሊደረግ የተቻለው። የመጽሐፍ ቅዱስ ማህበርም የተቋቋመው በሳቸው ትግልና በሳቸው መሪነት ነው። ብዙ ፈተና ነበረበት፣ ስደተኛው እና በቀላሉ ሊበታተን ይችል ነበር። ግን እሳቸው መንፈሰ ጠንካራ፣ ሁሉን የሚያግባቡ ስለነበሩ ሕዝቡ ሳይበትን አንድ ላይ ተባብረው ይኸው ቤተ ክርስቲያን አንጾ ቁጥራቸው በዝቶ ደምቆ ይገኛሉ እና ማስታውሳቸው በዚህ ሁኔታ ነው። መምናኑ የእሳቸውን አገልግሎት በመገንዘብ አስተዋጽኦ አድርጎ መቃብር ቦታ አዘጋጅቶላቸዋል። ከጎንደር ክፍለ ሀገር ውጪ ከከተማ ውጭ እነዛ ይጓዛለ ወደ ጎንደር ነው የሚሄደው ከጎንደር ወጣ ብሎ ነው ያገለግሉበት የነበረው ድቁና የተቀበሉበት ቦታ እዛ ነው የሚሄደው አሁን ክረምቱ ስለሆነ ትንሽ አቆዩልን ስላሉን፣ ቅርቡ አንልከውም። አንድ ክረምቱ ከወጣ በኋላ ጥቅምት አጋማሽ ላይ ለመላክ ነው ፕላናችን። የዲሲዋ ርዕሰ አድባራት ደብረ ሰላም ቅዱስ ማርያምን ከመሠረቱት አንዱ የሆኑት መጋቤ ካህናት ካሌው እንዳፈረው ከጥንቱ ከጠዋቱ ከአካባቢያችን አብያተ ክርስቲያናት መሥራቾችም ይደመራሉ። ከኒውዮርክ እየመጡ ነበር የሚቀድሱት መጀመሪያ እኔ እኔ ብዙ ጊዜ የምቀበላቸው የነበረው እና በእውነት መሰረት የሆነ ስራ የሰሩ እሳቸው ናቸው። እዚህ ከተማ ውስጥ እቺ ድምፅ ማጉያ ነገር እቺ በእጅ የምትያዛለች አይደለም? እሷን ይዘው እዚህ ባቡር ጣቢያው ጋርም ቆመው ይሰብካሉ ዩኒየን ስቴሽን አጠገ በእንግሊዝኛም ነው የሚሰብኩት እሳቸው ችሎታ ያላቸው ሰው ናቸው። ለኢትዮጵያ ኮሚኒቲ በተለይ እዚህ ዋሽንግተንና አካባቢ ቀደም ብሎ ለሚኖረው እና አሁንም ለሚኖረው መሰረት የሆኑት መላከ ገነት ውቡ ናቸው ብል ምንም አልተሳሳት። እኔ ውድነሽ አምሳሉ ነኝ። መላከ ገነትን ከስልሳ አመት በፊት ነው የማውቃቸው። ገና ዲያቆን ሆነው ከግሪክ ሀገር ሲመጡ ነው የማውቃቸው። መላከ ገነትን ማይለየው ቶሎ የምታየው ትህትና ናቸው ነው ፈገግታቸው፣ ስማቅረባቸው፣ ፍቅራቸው እሱ ይታያል። ትልቁ ተሰጧቸው በኢትዮጵያ ታሪክ መጽሐፍ ቅዱስ እውቀት ባህር ነው። የማያልቅ እውቀት አላቸው። ግሩም መምህር ናቸው። በመምህርነታቸውም አስታውሳቸዋለሁ። እኔ አቤል ጋሼ እባላለሁ። መልአከ ገነት እንግዲህ ከአንድ ሰው በላይ ናት። ብዙ ፍሬ ያፈሩ ምናልባትም በዘመኑ ለመተካት የሚያስቸግሩ ካህንነትን እንደሚያስተምሩት ኖረውት ያለፉ በጣም ታላቅ አባት ናቸው። በተለይ የመላከገነትን ገነት ሕይወት ከኢትዮጵያ የመለኮታዊ ጣር ነጥሎ ማየትም ያስቸግራል። ምክንያቱም እኒህ ታላቅ አባት ኢትዮጵያዊነትን ምን ማለት እንደሆነ ሁል ጊዜ የሚያስተምሩ ኢትዮጵያ ሁለት ጣላት፣ አንድም ቤተ መንግስት፣ አንድም ቤተ ክህነት ብለው የሁለቱን መለኮታዊ ስጦታዎችን እያስተማሩ ሁለቶች አይኖች ተጠብቀው እንዲኖሩ ለወጣቱ ትውልድ የሚያስተምሩ ነበሩ። በዚህ ትምህርታቸውም ወጣቶችን ወደ ኢትዮጵያ የመሳብና የማስተማር ፍላጎታቸው የተገለጸ ነበረ። በተለይ የተዋህዶ ኮከብ ናቸው በአዲሱ ዓለም በአሜሪካ ብሎ ይናገር አንድ ሰው ትክክለኛ ይገልጻቸዋል። መላከ ገነት የመጽሐፍ ቅዱስ ትምህርት ይሰጡባት የነበረችዋ ቤት ያኔ እጅግ አነስተኛና ጠባብ ነበረች። ትምህርቱን ካስጀመሯቸው ደቀ መዛሙርት ወይዘሮ ዝና ሻብ ተወልድ አንዷ ነበሩና አጭር ትዝታ አለቻቸው። አይዟችሁ፣ ማነሷ ናት እቺ ፓወር ሀውስ ናት። የእግዚአብሔር ቃል እየተነገረባት የምትታነጥ ስለሆነች ፓወር ሀውስ ናት። እንዳሉትም ይኸው እዚህ አካባቢ ያለውን በሙሉ አቀጣጥሎ አሁን ስንት ቦታ ነው ትምህርት የሚሰጠው? ሙሴ በትረ ባላለሁ መርሃግነትን ሳቃቸው ከብዙ ጊዜ ጀምሮ ነው። ቄስም ዲያቆንም ሆነው አገልግለውናል። ቤተ ክርስቲያን እንዲኖረን ያደረጉት ታላቅ ሰው ናቸው። የማያዳሉ፣ ንጹህ የሆኑ ገንዘብ የማይፈልጉ አባት ነበሩ። አንድ ጊዜ ትንሽ ገንዘብ ተዋጣና እንዲያው ባኮን ወይም መኪና የሚሆነው አንድ ነገር ልንገዛለዎት እናስባለንና የባንኮን ስም ስጡ ብድላቸው ኧረ እኔ የባንክም አካውንት ከፍቼ አላውቅም ብለዋሉ እስከዚህ ድረስ ነው ሌላው ቀርቶ መንገድ እንኳን ቢያገኙ ማንንም አባላት እስቲ ልጋብዝህ እንጂ ጋብዘኝ የማይሉ ሰው ናቸው ሌላው አልፎ ቀርቶ ምንጊዜ የሳቸው ስራ እንደ ሀውልት ሆኖ ቤተክርስቲያናችን እንደሚቀጥል ፍጹም እምነቴ ነው እና ታላቅ አባታችንን ማጣታችንን በዚህ አጋጣሚ ልገልጽ እወዳለሁ። ስሜ አንድ አርገህ በላቸው እባላለሁ። የደብረ ገነት መድኃኔዓለም ቤተክርስቲያን አገልጋይ ሆኜ ነው መላከገነትን ገነትን የተዋወቅኳቸው። በብዙ አይነት መንገድ ልናውቃቸው የሚገቡ አባት ናቸው። እኔ ለምሳሌ በጣም ያደንቃቸዋለሁ ገንዘብ እንግድ የሌለሽ መሆናቸው በሰው እጅ የተሰራ ገንዘብ የፀሐይ ፍንጣቂ ሲወድቅበት እንደሚተን እንደ ጤዛ ነው እና አንድ አጋጣሚ በቤታቸው ርቀት ምክንያት የመድኃኔ ዓለም ቤተ ክርስቲያን ልጆቻቸው ገንዘብ አዋጥተው መኪና መግዣት እንዲሆን ሰጥተው ነበረ። ይንኑ አስረድቻቸው መኪና ውስጥ ከሚገኝ ጊዜ ድረስ ገንዘቡን በሳቸው አካውንት ባንክ ውስጥ እናስገባ ብዬ ብላቸው የባንክ ደብተርም አካውንት ስምንት እንደሌላቸው ይነግሩኛል። ለእኔ ለደካማው ይሄ አልዋጥ ላለኝ እና እንዴት ባንክ ደብተር ሳይኖሩ እስከ ዛሬ ድረስስ እንዴት ይኖራሉ፣ እንዴት ሆኖ ነው የሚኖሩት? ብላቸው አይ እኔ ማለዳ እየተነሳው እግዚአብሔርን የዕለት እንጀራዬን ስጠኝ ይለዋለሁ። አንድ ቀንም እንኳን ምግቤን አሳጥቶኝ አያውቅም፣ ነስቶኝም አያውቅም። ስለዚህ ዛሬ በምን ተጠራጥሬው ገንዘብ ወደ ባንክ ላሽሽ ይለው። በዚህ አይነት በእምነታቸው የጸኑ መሆናቸውን ተረድቻለሁኝ። መላከ ገነት ልሳነ ወርቅ ውቡ እዚህ እኛ ቤትም ቮይስ ኦፍ አሜሪካ ትልቅ ትዝታ ጥለው አልፈዋል። የአፍሪካ ክፍል ፕሮግራም የፕሮግራም ዲሬክተር አቶ ንጉሴ መንገሻ በግሉ በሰብአዊነት መላከገነትን ያውቃቸዋል፣ ያከብራቸዋል፣ ያደንቃቸዋል። መላከ ገነት ልሳን ወርቅ የብዙ ሰው ሕይወት ነክተው ያለፉ ሰው ናቸው። እዚህ ሀገር የተወለደው ትልቁ ልጄን ተስፋዬን ክርስትና ያነሱልኝ እሳቸው ናቸው። አንድ ጓደኛችን እዚህ ፊላደልፊያ ድንገት ታርፍና ቀብሯ ላይ ተገኝተው ፍትሀት ያደረጉ እሳቸው ናቸው። ለአርባዋ ሄደው ፍትሀት ያደረጉ ጸሎት ያደረጉ እሳቸው ናቸው። ይሄ ብቻ አይደለም። አንድ ጊዜ ኦሃዮ ዴተን አብረኝ ያደገች የአክስቴ ልጅ እንደ እህቴ መቆጠራት ስታገባ የኦርቶዶክስ ቤተ ክርስቲያን ቄስ መጥቶ እንዲድረኝ የምፈልገው ና እባክህ አምጣልኝ ትላለች። እዛ ይዣቸው የሄድኩኝ ሰርጉ ውስጥ ድብልቅ ነበር፣ አሜሪካኖችም ነበሩ፣ ኢትዮጵያኖችም ነበሩ። ጸሎታቸውን፣ ስብከታቸውን በአማርኛ ካደረጉ በኋላ መለስ አድርገው በእንግሊዝኛ መስበክ ጀመሩ። ግማሽ ሰዓት የሚሆን ስብከታጠ ሰውን እንዴት አድርገው እንደወደዳቸው ልገልጽልህ አልችልም። አክስቴ ልጅ ያገባው አፍሪካዊ አሜሪካዊ ነው። ቴሌቪዥን ውስጥ ነው የሚሰራው ካሜራማን ነውና አንስተው ማታ ቴሌቪዥን ስንከፍት ናከገነት ውቡ ብቃሉ በጣም የሚያኮሩ ሰው ናቸው። ከሁሉ ነገር የሚገርመኝ ዩኒየን ስቴሽን አካባቢ ዩኒየን ስቴሽን የባቡር ጣቢያ መሆኑ ነው። የዋና ዲሲ እና ሳልፍ ልሳኑ የኢትዮጵያ የሚመስል አክሰንት አላለም እንደዚህ በእንግሊዝኛ ሲናገር ሰማለሁ። ምንድን ነው ይሄ ብዬ ዞር ብዬ ጠጋቢ ሰ ሰው ከቧቸዋል። እሳቸው ናቸው በእንግሊዝኛ ይሰብካሉ። በእንግሊዝኛም እንደዚያ የሚናገሩ አይመስለኝ ነበርና፣ ህይወታቸውን በሙሉ ለመንፈሳዊ አገልግሎት ሰጥተው ለእግዚአብሔር ሰጥተው ያለፉ ሰው ናቸው። ከዛ ደግሞ ለማቴሪያል ለገንዘብ፣ ለሀብት፣ ለንብረት ግዴታም ያላቸው አይመስለኝ። ከሱ ጋር ተፋተው የሚኖሩ ናቸው። ትልቅ ባለውለታ የሆኑ ቅርስ የነበሩ ሰው ትልቅ የመንፈስ አባት ናቸው ያጣነው። እግዚአብሔር ነብሳቸውን ይማርላሉ። ቀደም ብሎ እንደተነገረው በመጪው ወር ፀሐይ ሲወጣ፣ ክረምቱ ሲያበቃ መላከ ገነት ልሳነ ውርቁቡ ለሀገራቸው ምድር ይበቁ ዘንድ አስክሬናቸው ወደ ኢትዮጵያ ይሄድና በዚያ ያርፋል። ረዴታቸው ይድረሰን። ለቤተሰብ ለጠቅላላው ምእመናን መጽናናትን እንመኛለን።